አውሮፓና ጀርመን ከላይፕሲሽ ጀርመን ወጣ ብሎ በሚገኘው አይልንቡርግ በተባለው ከተማ ውስጥ በሚገኝ ሆስፒታል አሁን ከፍተኛ ሐኪም እና አማካሪ ናቸው። በሆስፒታሉ ለ26 ዓመታት በተለያዩ ደረጃዎች አገልግለዋል። ከዚያ በፊት ለስፔሻላይዜሽን በመጡበት በበርሊን ትምህርታቸውን ተከታትለዋል። ወደ ጀርመን ከመምጣታቸው በፊት በጅጅጋ ሆስፒታል በኃላፊነት ሰርተዋል። እዚያ ሳሉ በኮሌራ ላይ ባካሄዱት ምርምር ተሸልመዋል። የማህፀን ሐኪም ዶክተር ደብሩ ጉባ አዲሴ የጎንደር የህክምና ሳይንስ ኮሌጅ ካስመረቃቸው የመጀመሪያዎቹ የህክምና ተማሪዎች አንዱ ናቸው። ጎንደር የመጀመሪያው የህክምና ትምህርት ሲጀመር የመጀመሪያ ገቢዎች ነን። ሰባዎቹ አካባቢ ነኝ። እኛ የመጀመሪያዎቹ ግራጁዌት ነን እና ግራጅ ያን ጊዜም ደግሞ ይሄ ትምህርት ሲጀመር ከጀርመን ላይፕሲሽ ወይ ደግሞ ያን ጊዜ ካርል ማርክስ ዩኒቨርሲቲ ከሚባል ጋራ እነሱ በረዱት እና አብሮ በሆኑ በፕሮፌሰሮቹ ነው የተባር ነው። ከተመረኩኝ በኋላ ጅጅጋ ተመደኩኝ። ጅጅጋ ሶስት አመት የሜዲካል ዳይሬክተሮኝ የሰራኝ ጅጅጋ የሰራሁኝ ጊዜ አንዱ በህይወቴ ውስጥ በወጣትነት ጊዜ ምን መስራት ይቻላል የሚለውን ነገር የተማርኩበት ቦታ ነው። ያኔ እዛ ሆስፒታሉን ደረጃውን ለማሻሻል ሙከራ አደረኩኝ። ሪሰርች ሰርቼ እንዲያውም የመጀመሪያው የኢትዮጵያ በሕክምና ሪሰርች ወጣት ሐኪም ተብዬ ሁሉ ወርቅ ሜዳሊያ ተሸልሜያለሁ። ያን ጊዜ ይሄን ይህንትን ያደረጉት ፕሮፌሰር ደ ማርያም የሚባሉ የታወቁ እንዳሁን ደ በጣም ለወጣቱ ሰው የሚጥሩ ሐኪም ነበሩና ሄዳችሁ ሪሰርች ስሩ እና ለስቲ ለወጣት ሐኪም ሪሰርች የሠራ ብለው ይሄንን ሽልማት ሰጡኝ ያን ጊዜ እኔም ደግሞ እንዲያው ድፍረቱም ነበረኝ። ጊዜው ከፋ ያለ ነው። ኮሌራ ላይ ነው የጻፍኩት። እኔ ኮሌራ ብዬ የጻፍኩት በኋላ እሳቸው ነገርቧቸው አገር ሁሉ ኮሌራ ይወጣል አንተ እንዴት ደፍረ እንዲህ አይነት ሪሰርች ሰራ በላ አንተ ነው ሽልማቱ የሚገባ ብለው ሽልማት ሰጡኝ። የተወለዱት ጭሮ አሰበተፈሪ አርበረከቴ በተባለች የገጠር ከተማ ነው። የአምስት ስድስት ዓመት ልጅ ሳሉ አባታቸው በአደጋ ከዚህ ዓለም በድንገት በሞት ሲለዩ ባህር ዳር ይሰሩ የነበሩት አጎታቸው አቶ ፍስሀ ሲሳይ የእህታቸውን ሸክም ለማቅለል የደብሩን እናትና ደብሩን ጨምሮ ሁለት ልጆቻቸውን ወስደው ማስተማር ጀመሩ። አጎታቸው ወደ አዲስ አበባ ሲዛወሩ በአዲስ አበባ የመጀመሪያ ደረጃ ትምህርታቸውን የቀጠሉት ደብሩ አጎታቸው ለትምህርት ከኢትዮጵያ ውጭ ሲሄዱ ደግሞ እናታቸው ጭሮ ተመልሰው ነበርና እስከ አስረኛ ክፍል ጭሮ ተማሩ። አጎታቸው ወደ ኢትዮጵያ ሲመለሱ ደግሞ አስራ አንደኛና አስራ ሁለተኛ ክፍልን በአዲስ አበባ ሽመልስ ሀብቴ አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቁ በኋላ ነበረ ጥሩ ውጤት አምጥተው ጎንደር ሕክምና ለማጥናት የበቁት። ተመርቀው ጅጅጋ ሶስት ዓመት እንደሰሩ የትምህርት ዕድል አግኝተው የዛሬ ሰላሳ ሁለት ዓመት በርሊን ጀርመን መጡ። የማህፀን ሕክምና ከፍተኛ ትምህርት እያጠኑ ትዳር መስርተው ኑሯቸውን ጀርመን አደረጉ። ዶክተር ደብሩ እንደሚሉት የሀረር ልጅ በመሆናቸው ከጀርመን ህብረተሰብ ጋር ለመዋሃድ ብዙ ጊዜም አልወሰደባቸውም። እንደመጣሁኝ ብዙም ጊዜ እኔ ህብረተሰቡን ለመቀላቀል ብዙም አልቆየሁም። ከዛ በኋላ አንድ ሁለት አመት እንደቆየሁኝ ጀርመናዊት ሚስት አገባው፣ ልጅ ወለድኩኝ። ከሶስት አመት በኋላ ያው ራሴንም ደግሞ አንድ ቦታ ስሆን ቶሎ ብዬ ራሴንም እንደው ማደረጃጀቱን ጀመርኩ እንጂ በአድነቱ ሳይሰማኝ የዕለት ዕለትና የመንፈሴን የመኖር ነገር ነው የጀመርኩት። ስለዚህ በዛ ፍጥነት ነው ህብረተሰቡን ቶሎ ብዬን ነው የለመድኩት። ያው ልጆቹ አሁን አንደኛው የባዮሎጂ ሳይንቲስት ነው፣ ሌላው የህክምና ባለሙያ ሆኖ አሁን ጀምሯል ስራውን። ስንት ናቸው ማለት ነው ልጆቹ? ሶስት። ጨረሻዋ ሴት ነች። እሷ ደግሞ አሁን አሜሪካን ነው ያለችው፣ አሜሪካን ሀገር እሷን ደግሞ ሜዲካል ስኩል ተማሪ እኔ ሜዲካል ስኩል አልማርም፣ ሙዚቃ ነው መማር የምፈልገው ብላ፣ አሁን አሜሪካን ሀገር የሙዚቃ ትምህርቷን ቺካጎ እየተማረች ነው። ዶክተር ደብሩ በስራ ባልደረቦቻቸው ዘንድ ተወዳጅና ተናፋቂ መሆናቸውን ነው የሚናገሩት። በጀርመን ቆይታቸው ራስን ለማሳደግ በሚደረግ ጥረት፣ በተለይ ብዙ ዓመታት እንግሊዝኛ ተምሮ ለመጣ እንደ እርሳቸው ላለ ሰው ቋንቋ ፈታኝ እንደነበረ ተናግረዋል። የዚህ ማህጸን ሐኪም ስፔሻላይዜሽን ከጨረስኩ በኋላ አሁን ያለውበት ሆስፒታል እንግዲህ ወደ ሀያ ስድስት አመቴ ነው። በጣም ረዥም ጊዜ እና አንድ ቦታ ነው የምሰራው። ከሰውም ጋራ ያለኝ እንትን መግባባት ያኑ ነው ያለው። ልክ ያው ቤተሰብ ነ ማለት ነው። ቤተሰቦቹ እንዳው ሆስፒታሉ ራሱ እኔን የት ነው ያለው ብለው ነው የሚጠየቁት። በጣም ይግባባሉ ማለት ነው። አዎ አዎ። አይ በስራውም ይከበራሉ። እንደው እንዴት ነው የስራ ባልደረቦቹ የሚሰጡት አክብሮት? መንገዱ ቀላል አይደለም። አንድ ህብረተሰቡ ስትገቢ ወይ አንድ ህብረተሰቡ ስትገቢ ቀላል አይደለም። እንደው በቀን በቀን የተለጠ እንትን ያለ ነገር አይደለም ግን ቻሌንጁ ራሱ ወይ ደግሞ ያለ መቀለሉ እና ነገሮችን ሶሉሽን መፈለጉ እንደ አንድ መፍትሄ መፈለጉ ከቋንቋው ጀምሮ፣ እስከ ከባህሉ ጀምሮ፣ ከካልቸሩ ጀምሮ፣ ከሃይማኖቱ ጀምሮ፣ ከጠቅላላ ከዛ ጋር የመዋሃድ እንትኑ እንደዚህ ቀላል አይደለም እና ሰዎቹም ደግሞ ከሰዎቹ ጋር የምትግባቢበት ሁኔታም ከጊዜ ወደ ጊዜ ራሱ እየጨመረና የሰዎቹን ጠባይ እያወቅሽ በመጣሽ ቁጥር አብሮ የመኖሩ ነገር ብዙም ከባድ አይሆንም። እንግዲህ ትልቁ ችግር ምንድነው? ቋንቋ ላይ ትንሽ ይይዝሻል። በምትፈልጊው ፍጥነት ሁሉን ነገር ማድረግ አትችም። ምክንያቱም ቋንቋ አዲስ ቋንቋ ነው እና እሱ ላይ ትንሽ ይዝሽ እንደሆን ነው እንጂ ሙያው ላይም ሆነ ከሰዎቹ ጋር ያለሽም አካሄድና አቀራረብ ያው ሰው በሰውነቴ ነው ከተቀበለ ተቀበለ፣ ካልተቀበለ ደግሞ ተው ነው። ምንም እንትን የለውም። በስራው አለም እንደ ውጭ ዜጋ ሌሎች ተግዳሮቶችም መኖራቸው አይቀርም። በዶክተር ደብሩ መርህ ግን ደካማ ጎንን አሸንፎ ራስን ከሌላው ጋር ማስተካከል ቢቻል ማስበለጥ፣ በተለይ ለውጭ ዜጎች ለችግር የሚዳርጉ ቀዳዳዎችን መድፈኛ ዘዴ ነው። ማግለሉ የዘረኝነቱ ወይ ደግሞ የከፋ ሆኖ ይሄ ነገር አበሳጭቶኝ እንዴት እንደዚህ ይሆናል ብዬ የምርበት ስንት ላይ አልደረስኩም። ግን በአጠቃላይ ይሄን አይነት ሁኔታዎች የምታየው ምንድን ነው፣ በጣም ጠንክረሽባቸው ካልሄድሽ ደካማነትሽን ካወጡ ያ ደካማ ጎንሽ ሁልጊዜ እንትን ያደርግሻል ያዳክምሻል። እና ለዛ የደካማ ጎንሽን ያንን ለማንትን ለማስቆም ያለሽን ጥንካሬ ማስማሳየት አለብሽ። እና ያለው ምርጫ በእውቀት እስካሸነሻቸው ድረስ እና ትክክለኛ መስመር እስከያዘ ድረስ የከፋ ችግር አይገጥምም። ነው ግን በአጠቃላይ በሚታይበት ጊዜ እንደዚህ አይነት ሁኔታዎች ይኖራሉ። ስፔሻላይዝ ካደረጉ በኋላ ወደ ላይፕሲሽ መጡ። ላይፕሲሽ ከምን ተነስተው ምን ደረሱ? ሀያ ስድስት ዓመት ረዥም ጊዜ ነው እንግዲህ ነው በማህጸን ሕክምና ነው ስፔሻላይዝ ያደረጉት እንዴት ጀመሩ? አሁንስ ምን ላይ ነው ያሉት? አሁን በዚህ በሆስፒታል ውስጥ የኮንሰልታንት ነኝ። ከላይፕሲሽ ወደ ሀያ ኪሎ ሜትር ራቅ ብሎ አይለንቡርግ የሚባል ከተማ ነው እና እዛ ውስጥ የዛ የዲፓርትመንቱ ኮንሰልታንት ነኝ። ከበላይ አንድ አሊፍ ሀላፊ ሐኪም አለ። እኔ ደግሞ ሁለተኛው ኮንሰልታንት ሐኪም ነኝ እና ይሄ እንግዲህ ከወደ ሀያ አመት ያህል በዛ በኮንሰልታንቲ ስራ ላይ ነው የምሰራ ዶክተር ደብሩ ከዛሬ አስር አመት ወዲህ በዘረጉት ድልድይ እውቀታቸውን ወደ ሀገራቸው እያሻገሩ ነው የማህፀን ሀኪም ከሆኑት ጀርመናዊት ባለቤታቸው ጋር በጀመሩት ፕሮጀክት በኢትዮጵያ የተለያዩ ከተሞች በሚገኙ ሆስፒታሎች የሚሰሩ የማህፀን ሀኪሞች ጀርመን መጥተው በዘርፉ ከፍተኛ ባለሙያ መሆን የሚያስችላቸውን ትምህርት እንዲቀስሙ አድርገዋል ባለፉት አስር አመታት አንድ መቶ ሃያ ሐኪሞች የዚህ እድል ተጠቃሚ ሆነዋል። ፕሮጀክታቸው የጀርመን የማህፀን ሐኪሞች ማህበርንና የነጻ ትምህርት እድል የሚሰጠውን የጀርመን የአካዳሚ ትምህርት ልውውጥ አገልግሎት በምህፃሩ ዳድ ድጋፍ አለው። እንግዲህ አሁን ወደ ስልሳ አመት ሆነኛል። በጣም ነው ደስተኛ። አሁን ክትሎቹ ወጣት ወጣቶቹ ልጆች እነዚህ ጀማሪ የሆኑትን በዚህ ጀርመን እያመጣን ሁለት ሶስት ሳምንት ያህል እንዲያውት ሴታፑን እኛ ደግሞ እዛ እየሄድን ሴታፖችን መስራት ጀመርን። ከዛ ከጅማ እየሰራን ሳየው አስተሳሰቡ በእኛ አቅም በሁለት ሐኪም አቅም መስራት ገንዘቡን እንትን እያለ ኋላ የጀርመን ኤክስቼንጅ ፕሮግራም አለ። የዚህ ዲአድ የሚሉት እነሱን ነገርኩ። ፕሮግራሙ ቀጥ አቀረብኩላቸው ከባለቤቴ ጋራ ይሄ ነው መሆን ያለበት እንደዚህ ነው እንደዚህ እንደዚህ ነው ብለን ስነገራቸው ለዛ በጀት ተፈቀደ። መጀመሪያ በጅማ በዛ በጀት ምክንያት ያው ልጆቹን እያመጣን እኛም እዛ እየሄድን ማስተማር ቀጠልንበት። በኋላ ጎንደር ደግሞ ወዲያው ሄድኩኝ። ጎንደር ስፔሻላይዜሽን እንደዚሁ ጀመርን። ከዛ ደግሞ ባህር ዳርም የለም ስፔሻላይዜሽን። እንዴት እንደዚህ ይሆናል? እናት እንዴት እኛ ልጆቿ ያለን ስፔሻላይዜሽን ምክንያቱ ሐኪሙ ሜዲካል ዶክተር መስራት አይችልም። እቁንቱኑ የለውም ገና ከሜዲካል ስኩል ነው የወጣው። እና እነዚህ ልጆች ስፔሻላይዝ አድርጓቸው ወጣቶቹ ልጆች ኋላ ባህር ዳርም እንደዚሁ ጀመረ፣ ገዛም፣ ጎንደርም፣ ከዛ በኋላ መቀሌም፣ ከዛ በኋላ ሀረርም። ጀርመን ማህፀን ሐኪሞች ውስጥ እንደገና አንድ ድርጅት አቋቋምን። ማለት እዛው የማህፀን ሐኪሞቹ ድርጅቶች ውስጥ የሶስተኛው ዓለምን የሚረዱ የሕክምና ፕሮጀክቶች ይቃፌስ የሚባል የዚህ የፋርማሲ ድርጅት ትልቅ ሚሊያርድ ያለው ድርጅት አለ እነሱን ይህን ፕሮግራም ሲያቀርብላቸው እኛ ገንዘብ እንሰጣለን፣ ጠቅላላ ለሌሎች ሀገሮች እንዲህ አይነት ፕሮግራም ይጀመር ተብሎ በዚህ ፕሮግራሙ በአሁኑ ጊዜ ክሊኒክ ፓርትነርሻፍት ወይ ደግሞ የክሊኒክ የመተሳሰር ፕሮግራም ተብሎ ለጠቅላላ ለክፍት ሆኖ የሚፈልጉ ሀገሮች ሁሉ ይህንን ፕሮግራም ጀምረዋል። ዶክተር ደብሩና ባለቤታቸው በግላቸው በግላቸውና ከሌሎችም ለጋሾች ጋር በመሆን በልዩ ልዩ እርዳታዎች ላይ ይሳተፋሉ። ከመካከላቸው በኢትዮጵያ የኮሮና ወረርሽኝ እንደገባ ለሕክምናው የሚያገለግሉ መሳሪያዎችን አሰባስቦ በመላክ ያደረጉት አስተዋጽኦ ይገኝበታል። እዚህ ጀርመን ከ30 ዓመት በላይ በማህጸን ሕክምና የሰሩትን ዶክተር ደብሩ ጉባ አዲሴን ያስተዋወቃችሁ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።